ደብረ ታቦር ከተማ ላይ ትላንት የተተኮሰ ከባድ መሳሪያ ሲቪሎችን መግደሉን እና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዞን ዋና አስተዳዳሪና የአካባቢዎቹ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ ዛሬ የተተኮሱት ከባድ መሳሪያዎች በአርሶ አደር መንደሮች ላይ መውደቃቸውን እና የደረሰውን ጉዳት በውል እንደማያውቁ ተናግረዋል። ጥቃቱን ተከትሎ በአሁኑ ሰዓት ከደብረባ ታቦር ከተማ ወደ አጎራባች ወረዳዎች እና ቀበሌዎች የሚፈናቀለው ሰው ቁጥር እየጨመረ መምጣቱም ተሰምቷል። አስቴር ምስጋናው ዝርዝር አላት። በደብረታቦር ከተማ ላይ ትናንት በአራት ዙር የተኮሰው ከባድ መሳሪያ የአንድ ቤተሰብ አባላት የሆኑ አምስት ሰዎችን መግደሉን እና ሌሎች ጉዳቶችን ማድረሱን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ዛሬ ለአሜሪካ ድምጽ ገልጸዋል። ህወሀት አድርሶታል የሚሉት ጥቃት ዛሬም በከተማው ዙሪያ ባሉ የገጠር ቀበሌዎች ላይ መቀጠሉንና በአምስት ዙር ተፈጽሟል በተባለው የዛሬው የከባድ መሳሪያ ተኩስ በአርሶ አደሮች መንደር ላይ ጉዳት መድረሱን ተናግረዋል። ከተማ ላይ ከአራት ጊዜ ያላነሰ ከባድ መሳሪያ ወሮሮ ንጹሀን ዜጎችን በአንድ ቤተሰብ ውስጥ እስከ አምስት ሰው ድረስ ህጻናትን ጨምሮ ህይወታቸው እንዲያልፍ አድርጓል። ሆስፒታሎች የዚህ ታርጌት ነበሩ፣ የሀይማኖት ተቋማት የዚህ ታርጌት ነበሩ። ሁለቱ ደግሞ መኖሪያ ቤት ዜጎች በሚኖሩባቸው አካባቢዎች የነበረ ስለነበረ፣ በዛሬው እለትም በርካታ ከባድ መሳሪያዎች በያፋደሩ መኖሪያ አካባቢ እየፈነዱ ነው የሚገኙት። ግን እስካአሁንም ድረስ እንግዲህ ደግሞ ለእኛ ሪፖርት ያልደረሱ ጉዳዮች ይኖራሉ። ሪፖርት በሚደርስ ጊዜ መረጃውን የምናጋራችሁ ነው። እስካሁን በሞካከራቸው የተለየ የደረሰ ነገር የለም። በተለይ ወደዚህ ወደ ጋሳኛ አቅጣጫ ባሉት አካባቢዎች በእሱ ትይዩ ባሉ ቀበሌዎች ላይ ምን ያህል ጊዜ ይሆናል የተኮሰው? ዛሬ ወደ አራት አምስት ጊዜ። በአንድ ግለሰብ መኖሪያ ቤት ውስጥ በወደቀው ከባድ መሳሪያ የቤተሰቦቻቸውን ስድስት አባላት እንዳጡ የተናገሩት ወይዘሮ ታድላነጋ የአንድ አመት የስድስት ወር ህጻን ከእናቱ ጋር መሞቱን ቤቱም ሙሉ በሙሉ መውደሙን ገልጸዋል። እግዚአብሔር ያጽናሽ። ቤተሰቦችን እንዳጣሽ ነው የሰማሁትና ስንት ቤተሰብ ነው ያጣሽው? ሙሉ ቤተሰብ ሙሉ እናት ሁለት ህንቶችን፣ አንድ ወንድ ከወንድም የማይለይ ተከራይ ወንድም ማለ እስቆስሏል ትረፍ አይጥረፍ አላውቅም። ሌላ ተከራይ አርግፈዋቸው። ስንት ቤተሰብ ነው ማጠቃለል? አምስት ቤተሰቦች ሀሳቡ ቤተክርስቲያን ላይ ለመጣል ነበረ። መዳን ያለም ቤተክርስቲያን ደብረታቦር ነው። ሰው ይሰበሰባል ቤተክርስቲያን ላይ ብን ሰው ለማጋየት ነበረ። እኛ ቤት ደግሞ ከቤተክርስቲያኑ ስር ነው። በቃ ቤተክርስቲያኑን አልፎ እኛ ቤት ተመታ። በቃ ሁሉም ቤተሰብ ወዳነ። ጉዳቱ ትናንት ሲደርስ እዚያው እንደነበር የሚናገረው ወጣት ዘላለም ተሻገር አየሁ የሚለውን ይናገራል። ትናንት ወደ ስድስት ሰዓት ሰባት ሰዓት አካባቢ ላይ ከባድ መሳሪያ የተተኮሶ የሲቪሊያን ቤት ውስጥ ነው ያረፈው። ሶስት ነው መጀመሪያ ላይ የተተኮሰ ንጹሀን ዜጎች ላይ ምንም ጦርነቱ የማይመለከታቸው ነው አንደኛው አንድ መኖሪያ ቤት ላይ ነው የወደቀ። ቤቱ እዛ አካባቢ ያሉት ወደ አራት ቤቶች ፈርሰዋል። ከዛ ከቤት ውስጥ ይኖሩ የነበሩ ስድስቱን ሰዎች ነው የአንድ ቤተሰብ ልጆችን የጎዳ። ከእነዚህ ከስድስቱ ሰዎች ውስጥ አንድ ህጻን ልጅ አለበት። ገና በጣም ህጻን የአንድ አመት ከስድስት ወር ነው። እንግዲህ ለን ያሉኝ እድሜ እዛ ጀምሮ እስከ እናቱ ድረስ ነው እዛ ቤት ውስጥ የአንድ ቤተሰብ ልጆች ያለቁት። ሌላውኛው ላይ ያረፈው ደግሞ ሳባ ኢንጂነሪንግ በእናቱ ማርያም አካባቢ ነው የወደቀ። ሙሉ ለሙሉ የግለሰቡን ቤቱን ያፈረሰበት። አጋጣሚ ልጁ ሰሞኑን የስለት ጾም ስለነበረ ቤተ ክርስቲያን ልሄድ ቆልፎ ሲወጣ ነው አጋጣሚ ያረፈ። ቤቱ ላይ ቤተሰቦች ናቸው ያሉት። እሱ መጨረሻ ቀርቶ ነበር ቆልፎ ሲወጥ፣ አጋጣሚ ቤቱ ላይ ያረፈበት የቤቱ ፍራሽ እግሩን ጎርቶታል። ከላይ የተነሳው ቆርቆሮ ያን እግሩ ነዋላ ያለው ብዙም እንትን ጉዳት አላመጣም። እግሩ ላይ ግን ያው ጉዳት አለ፣ ደም አለ። እንደሌለው አይደለም ብዬ ነው። ጉዳት መጣ ነው፣ ቀለል ያለ ነው። አንደኛው ሆስፒታል ውስጥ ነው የወደቀ። ሆስፒታሉ አካባቢ ላይ ነው። አጋጣሚ ነው የወደቀበት ቦታ ላይ ሜዳ እና ሳራማ ሆኖ ዛፍ ነገር ስለሆነ ሰው ላይ ጉዳት አላመጣም። እዛ አካባቢ ላይ ያሉትን ነገሮች ግን ጉዳት አንጥቷል። ጥቃቱን ተከትሎ ከደብረ ታቦር ከተማ ወደ አጎራባ ወረዳዎች ወረዳዎችና ቀበሌዎች እየተፈናቀለ ያለው ሰው ቁጥር እየጨመረ መሆኑንም ወጣት ዘላለም ገልጿል። የዓለም መንግስት ይህን ሊይልን ይገባል። በጦርነት ውስጥ ሲቪሊያን የማይመለክ ሰዎች መመታት የለባቸውም፣ መጎዳት የለባቸውም። ስለዚህ ይሄ የዓለም ሕዝብ፣ የዓለም መንግስት ሊያውቅ ይገባል። አሁን እዙ በሙሉ በነቂሶ ወጥቷል። በተለይ ደግሞ የሚያሳዝነው ገበሬ አካባቢ ነው። አሁን በተለይ ገጠሩ ላይ ስንደውል ስናጣራ የገጠሩ ገበሬ በጣም ተፈናቅሏል። የእርሻ ማሳቸው በከባድ መሰሪያ እየመቱባቸው ነው። ቤታቸው እየተቃጠለባቸው ነው። ወጥተዋል። አውዘት የሚባል አካባቢ፣ ሚድርቋ የሚባል አካባቢ ከታች ደግሞ ወደ ሰራስ የሚባሉ አካባቢ እነዚህ እነዚህ በይበልጥ ገበሬው አሁን በሳት የኩትኳቶ ሰዓት የሆኖበት ያን ተፈናቅሎ እየወጣ የደበት ሰዓት ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴም በከተማው ነዋሪዎች ዘንድ ከባድ ውጥረት መከሰቱን ተናግረዋል። ንጹሃንን ታርጌት በማድረጉ ምክንያት ንጹሀን ከስራ ገበታቸው ከሞቀ ቤታቸው እየወጡና ለመፈናቀልና ዘመድ ፍለጋ ለመሄድ እየተገደዱ ነው። ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሀት የሚመራውና ፌዴራል መንግስቱ ከመምከኑና ስልጣኑን ስልጣኑ የጊዜያዊ አስተዳደሩ እንደሆነ የሚናገርበት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ትናንት ባወጣው ዘ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍ ዘገባ በብርቱ እንደሚያስተባብል ገልጿል። መግለጫው አክሎ አማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባለ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንደደረግ ጠይቋል። ዘቴሌግራፍ ሰሞኑን ባስነበበው ጽሁፍ የህወሀት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ውስጥ የገበሬዎች መንደርን በከባድ መሳሪያ ደብደ ይዘዋል ሲል ዘግቧል። በተለይ አጋምሳ የተባለውን መንደር ሙሉ ለሙሉ አውድሟል ሲል የጉዳቱን መጠን ይተነትናል። ጋዜጣው የህወሀት ወታደሮች ቤት ለቤት እየዞሩ ነዋሪዎችን ረሽነዋል፣ መኖሪያ ቤቶችን በእሳት እየለኮሱ አቃጥለዋል ሲል ይገልጻል። በህወሀት ወታደሮች የተገደሉት ሰዎች ቁጥር በመቶዎች ይገመታል ብሏል። የተባለውን አድራጎት ተጎጂዎችን በማነጋገር የቀደሙና ተፈጸመ ከተባለ ጥቃት በኋላ የተወሰዱ የሳተላይት ምስሎችን በንጽጽር በመተንተን ማረጋገጡን ጋዜጣው ዘግቧል። ህወሓት ይህንን የፈጸመው በአካባቢው ጦርነት ሳይኖር ሆን ብሎና ህዝቡን ለመበቀል ነው ብሏል ጋዜጣው። ይህ በእንዲህ እንዳለ በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሓት ጅምላ ጭፍጨፋ እያካሄደ ነው እያለ የአማራ ክልል መንግስት በተደጋጋሚ ሲከስ የቆየ ሲሆን፣ አሁንም በሰሜን ወሎ ዞን አጋምሳ ቀበሌ ላይ ጭፍጨፋ ፈጽሟል ሲሉ የክልሉ መንግስት ቃል አቃባይ አቶ ግዛቸው ሙሉነት ለጋዜጠኞች ተናግረዋል። ቀደም ሲፈጽም የነበራቸው በጣም ትልልቅ ግፎች እንደተጠበቁ ሆኖ አሁንም ተመሳሳይ ድርጊት እየፈጸመ ነው ያለው። ቆቦ አካባቢ አጋምሳ ላይ እየፈጸመው ድርጊት ለዚህ ጥሩ ማሳያ ነው። ጅምላ ጭፍጨፋ ነው ያደረገው። አንድን መንደር እንደ መንደር ነው ያጠፋው። ይህን ኃይል በተጨባጭ መረጃው ተሰብስቦ ቦታው ድረስ ተሄድ ነው የበለጠ ስራ ተሰርቶ ለዓለም አቀፉ ማህበረሰብ የማሳወቅ ስራ የምንሰራ ነው የሚሆነው። ይሄ ብቻ አይደለም እኮ በየቦታው ሲቪሊያንስ ይገደላል ይገላል። የመንግስት ጋር ንክኪ ያላቸው ያላቸው ይህ በእንዲህ እንዳለ በአሁኑ ሰዓት በአማራ ክልል ግማሽ ሚሊዮን ለሚሆኑ ተፈናቃዮች በክልሉ መንግስትና በህብረተሰቡ ድጋፍ እየተደረገ መሆኑን አቶ ግዛቸው ገልጸዋል። አራት መቶ ሰማኒያ አራት ሺ ዜጎቻችን በጣም በአስቸጋሪ ሁኔታ ውስጥ የሚኖሩ እርዳታ እየተሰፈረላቸው የሚኖሩ ዜጎች ናቸው ከእነዚህ ውስጥ ወደ ሶስት መቶ ሺ እና ከዛ በላይ የሚጠጉት ደግሞ በአሁኑ ዜጎች የተፈናቀሉ ናቸው። ለዚህ ችግር እየተደረጉ ያሉ ናቸው። እነዚህን ዜጎቻችንን ለማቋቋም ስራዎች እየተሰሩ ነው ያሉት። እንግዲህ ለማስፈር የተሞከረው አንዱ መጠለያ የመስጠት ነው። መጠለያ በትምህርት ቤቶች አካባቢ፣ በአንዳንድ ንግድ ድርጅቶች መጋዘኖች አካባቢ፣ በየአካባቢው ለማስፈር እየሞከር ነው። በግለሰብ ቤቶች እና በዘመድ እንዲጠጉ እየተደረጉ ያሉበት ሁኔታ ነው። እነዚህን አካላት ምግብ ስለሚያስፈልጋቸው ምግብ የማቅረብ ስራ በተለይ ፌዴራል መንግስቱ በዚህ ደረጃ የሰጠው ምላሽ በጣም በጣም ጥሩ ነው። ሌሎች ረጅ ድርጅቶችም ጋር ተቀናጅቶ ለመስራት እንቅስቃሴዎች እየተደረጉ ነው ያሉት። ቃል አቃባይ አክለው በፌዴራል መንግስቱ አሸባሪ ተብሎ የተፈረጀው ህወሀት ጦርነቱን ህዝባዊ ነው ብሎ ካወጀ በኋላ በአማራ ክልል በበርካታ አካባቢዎች ሰርጎ በመግባት ንጹሀንን እየገደለ ሴቶቹን እየደፈረ ንብረት እየዘረፈ መሆኑን የተመለከቱ በወረራው አካባቢ ያሉ ነዋሪዎች የአማራ ክልል መንግስት ያወጀውን ህዝባዊ ጦርነት ተቀላቅለዋል ብለዋል። የክልሉ መንግስት የሰርጎ ገቦችንና በአማራ ህዝብ ላይ ጉዳት ለማድረስ የሚሰሩ የውስጥ አሻጥሮችን ፈጽሞ አይታገስም ብለዋል አቶ ግዛቸው ይህ በእንዲህ ለ የክልሉ መገናኛ ብዙሀን ጋሸና ስታይሽ ቀበሮ ሜዳ አሁን ተገኝ ኮን ሀሙሲት እና አርቢት የሚባሉ አካባቢዎች በመከላከያ ሰራዊት በአማራ ልዩ ኃይል እና በሚሊሻ ቁጥጥር ስር ውለዋል ሲሉ የአማራ ልዩ ኃይል ምክትል አዛዥ እረዳት ኮሚሽነር ቢሰጥ ጌታው መግለጻቸውን ዘግበዋል። በእነዚህና በሌሎች መገናኛ ብዙሀን እየወጡ ያሉ ተመሳሳይ ክሶችን በሚመለከት መንግስት ተበትኗል በትግራይ ስልጣን ያለው ጊዜያዊ አስተዳደሩ ነው ቢልም ራሱን የትግራይ መንግስት እያለ የሚጠራው አካል ባለስልጣናትና ቃል አቀባዮች ምላሽ እንዲሰጡ ጥረት እያደረግን ሲሆን ምላሽ መቀሌ ላይ እየተዘጋጀ መሆኑን ጠቁመው እንደደረሳቸው የሚሰጡ መሆናቸውን ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።